በሺዎች የሚቆጠሩ የዩክሬን ወታደሮች ወደ ሩሲያ ግዛት መዝለቅ የጀመሩት ለኤሮፓ አቆጣጠር ነሐሴ ስድስት በሩሲያ ምዕራባዊ ኩርስክ ግዛት ባካሄዱት ጥቃት ነው። አንድ ሳምንት ባስቆጠረው የዩክሬን የጥቃት ዘመቻ ውስጥ የዛሬው ጥቃት ከሁለተኛው ዓለም ጦርነት በኋላ በሩሲያ ምድር የተፈጸመ ትልቁ የውጭ ጥቃት ነው ተብሏል። ፕሬዚደንት ባይደን ይህ ፑቲንን አጣብቄኝ ውስጥ ከተዋቸዋል ይላሉ። ፑቲን ጥቃቱን ትልቅ ትንኮሳ ነው ብለውታል። የሩሲያ ወታደሮች ድንበር ዘልቆ የገባውን የዩክሬን ኃይሎች ከሩሲያ ግዛት ማስወጣት ቢሞክሩም ዩክሬና ውያኑ ኩርክስ ግዛትን እንደተቆጣጠሩ ነው። ይህ ወደፊት ሊፈጠር በሚችለው የተኩስ አቁም ንግግር ላይ ለዩክሬን ጠንካራ የመደራደሪያ አቅም ይሰጣታል ተብሏል። ሩሲያ 117 የዩክሬን ሰው አልባ አውሮፕላኖችን ማውደሟን ገልጻለች። በተለይም በኩርስክ፣ ቮርኔዝ፣ ቤልጎሮድና ኒዥኒ ኖቭጎሮድ ክልሎች የሱኮይ 34 የጦር ጀቶችን በመጠቀም ቦምቦችን የጣለች ሲሆን የዩክሬን ይዞታዎችን በሚሳይሎች ደብድባለች። የዩክሬን ድሮኖች የሩሲያን የአየር ኃይል ጦር ሰፈሮች መምታታቸውን ሮይተርስ ያልተረጋገጡ ዘገባዎች ናቸው ያላቸውን ጠቅሶ ዘግቧል። የሩሲያ ብሔራዊ ጦር ውጊያው ከሚካሄድበት የ35 ኪሎ ሜትሮች ርቀት ላይ የኩርስክ ግዛት የሚገኘውን የኒውክለር ተቋም የደህንነት ጥበቃውን እያጠናከረ መሆኑን ገልጿል። ፕሬዚደንት ባይደን የአሜሪካ ባለስልጣናት ከዩክሬን ባለስልጣናት ጋር በየጊዜው እንደሚገናኙ ገልጸው እንደ ኤሮፓ አቆጣጠር በ2022 ወታደሮቻቸው ዩክሬንን እንዲወሩ ያዘዙት ፑቲን በትክክል አጣብቂኝ ውስጥ መግባታቸውን ተናግረዋል። ዩክሬን የሩሲያን ድንበር አልፋ የሰነዘረችው ጥቃት በጦርነቱ ዙሪያ ያለውን ትረካ በአስደናቂ ሁኔታ ለውጦታል።